the voice of America. የኢትዮጵያ መሪዎች የስልጣን ጊዜ ከሁለት የምርጫ ዘመን እንዳይበልጥ ህገ መንግስታዊ ገደብ እንደሚጣል ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህንን ያስታወቁት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ዋና ከተማ ሐዋሳ ተገኝተው ከነዋሪዎቿ ጋር በተወያዩበት ወቅት ነው። እስክንድር ፍሬው ዝርዝር አለው። ኡማ ተያንኩም በተለያዩ የአገሪቱ አካባቢዎች የሚያደርጉትን ጉብኝትና ህዝባዊ ውይይት የቀጠሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ደግሞ ሐዋሳ ገብተዋል። በዚህችው የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ደማቅ አቀባበል የተደረገላቸው ጠቅላይ ሚኒስትሩ በሐዋሳ ዓለም አቀፍ ስታዲየም ንግግር አድርገዋል። በከተማዋ ሚሊኒየም አዳራሽ ደግሞ ከክልሉ የተለያዩ አካባቢዎች ከመጡ የህብረተሰብ ተወካዮች ጋር ተወያይተዋል። የኢትዮጵያ መሪዎች የስልጣን ዘመን ህገ መንግስቱን በማሻሻል ጭምር እንደሚገደብ የገለጹት በዚሁ ውይይት ወቅት ነው። ኢትዮጵያ እያደገች ያለች ሀገር ስለሆነች ሁል ጊዜ ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአደግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያን ማገልገል የማይችል በመሆኑን በህገ መንግስት ጭምር በህገ መንግስት ጭምር ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለ ነው ለሚመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሊቀመንበሩን ብሎም የአገሪቱን መሪ የስልጣን ዘመን ለመገደብ ከተስማማ ጥቂት ዓመታት ተቆጥረዋል። ውሳኔው ህገ መንግስታዊ እንደሚሆን ሲገለጽ ግን ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትሩ በዚሁ የሐዋሳ ከተማ ውይይት ከህብረተሰቡ ተወካዮች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ